ለእዳሴ ግድብ አካባቢ የደን ምንጣሮ ከጋርዱላና አሊ ዞኖች የመለመላቸውና ለስራው በጉዞ ላይ ያሉ በምስራቅ ጎጃም ዞን በፋኖ ታጣቂዎች የተያዙ የቀን ሰራተኞችን ለማስለቀቅ ጥረት እያደረገ እንደሆነ ቀጣሪ ኩባንያ አስታወቀ። ትላንት አርብ መጋቢት 6 2016 ዓ.ም ከምሽቱ ሶስት ሰዓት ላይ ያነጋገር ናቸው የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ፀሐዬ ለአሜሪካ ድምጽ በሰጡት ቃል ታጋቾቹን በሰባ ሁለት ሰዓታት ውስጥ ለቀይ መስቀል እንደሚያስረክቧቸው ገልጸዋል። የቀጣሪ ኩባንያው ኒኮትካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለነ በታጣቂ ኃይሉ ተይዘው የተወሰዱት የቀን ሰራተኞች ቁጥር ሁለት መቶ ሰባ ሁለት እንደሆነ ለአሜሪካ ድምጽ ገልጸዋል። በተያያዘ የታገቱ ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱና የግድያ ዛቻም እየደረሰባቸው እንደሆነ መስማታቸውን ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ባለፈው የካቲት 18 ቀን 2016 ዓ ም በመንግስትና ህጋዊ ውቅና ባለው ተቋም ለስራ ተመልምለው ሲጓዙ ለታገቱ ወጣቶች ጉዳይ የደቡብ ኢትዮጵያ ክልልም ሆነ የፌዴራሉ መንግስት ተገቢ ትኩረት መንፈጋቸውን የጠቀሱ ቤተሰቦቻቸው የሰብአዊ መብት ተሟጋጅ ተቋማትም ዝምታ መምረጣቸው እንዳሳዘናቸው ገልጸዋል። በጉዳዩ ላይ የደቡብ ኢትዮጵያ ክልል ሠራተኞችና ማህበራዊ ጉዳይ ቢሮን እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽንን አስተያየት ለማካተት ያደረግነው ሙከራ ኃላፊዎቹ ስልካቸውን ስለማያነሱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ አለው። ከደቡብ ኢትዮጵያ ክልል ጋርዱላና አለ ዞኖች ተነስተው ለደን ምንጣሮ ሥራ ወደ ታላቁ የኢትዮጵያ ሕዳሴ ግድብ እያመሩ ባለበት ወቅት በአማራ ክልል ምስራቅ ጎጃም ዞን ጎዛሚን ወረዳ አካባቢ በፋኖ ታጣቂዎች ተያዙ። የቀን ሠራተኞችን ለማስለቀቅ ጥረት እያደረገ እንደሚገኝ የሚልመላና የቅጥር ሂደቱን የፈጸመው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማኅበር አስታውቋል። የታገቱ ሠራተኞች ቁጥርም ሁለት መቶ ሰባ ሁለት እንደሆነ የቀጣሪ ኩባንያው የፕሮጀክት ስራ አስኪያጅ አቶ ሙሉጌታ አለኔ ለአሜሪካ ድምጽ ተናግረዋል። አራት ሺ ሰራተኛ ነው ያስፈቀር ሁለት መቶ ሰባ ሁለት ሰራተኛ ከጋሩላ እና ከአሊዞን ጋር ወስደናል። ወስደን ያው መንገድ ላይ ችግር ገጥሞናል። ችግሮችን ደግሞ በአካል እኔም መራሴ እጅ በአካል በሀገር ሽማግሌን በምንም እንትን እያለ ነው። ሙሉ መረጃ ያለውን ነገር በዶክሜንት እንትን የተደገፈ ሙሉ መረጃ በዚህ ሁለት ቀን ውስጥ ወይም ነገ ነገ ከሳት የምንሰጥ ይሆናል። ግን ከዛ በፊት አንድ ጥያቄ ልጠይቆት፣ ቁጥሩ በትክክል አሁን ደራሼ ወይም ከጋርዱላ ዞን ሄዱ የሚሉት ሰዎቹ ሁለት መቶ አርባ ስድስት ናቸው፣ ከአለ ደግሞ ሰላሳ ስምንት ሰዎች ይላሉ። በድምሩ ሁለት መቶ ሰማንያ ሁለት ነው ነው የሚባለው በጣም ስጠት ነው። ይህ ሰነድ አለ ማስረጃ አለ ዝም ብሎ አይደለም። ከዞኑ ጋር ተፈራርመን እያንዳንዱ ዶክሜንት አላቸው። በዛ ዶክሜንት መሰረት ነው የምናወራ እንጂ ዝም ብሎ ማንኛቸውም ተነስቶ ይሄን ያክል ነው ይሄን ያክል ነው አይደለም። እምንኛ የወሰር ሰው ነው የወሰር የሰው ልጅ ነው የወሰር የወሰድናቸው ሰነዶች ደግሞ ተፈራርመን በሕጋዊ መንገድ ነው ይሄዱ የሰራተኞችን ቅጥር የህዳሴ ግድቡ ከሚገኝበት አካባቢም ከመፈጸም ይልቅ በእጅጉ ከራቀው የደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች ለምን መመልመል እንዳስፈለገም የአሜሪካ ድምፅ የጠየቃቸው አቶ ሙልጌታ ባለን ልምድ ለስራው አግባብነት ያላቸው ጠንካራ ሰራተኞች በመሆናቸው ነው ሲሉ ምላሽ ሰጠዋል። ድርጅታችን በሁለት ሺህ አስራ አምስት በታላቁ የሕዳሴ ግድብ ሙሌት ሊዞ ከመብራት ኃይል ጋር ከተለያዩ ክልሎች አምና በሁለት ሺህ አስራ አምስት በተለያዩ ክልሎች ከአማራ ከቢሻንጉል ከሁሉም ከደቡብም ከሁሉም ሰራተኛ ወስደናል ወስደናል ሰርተን አግባቡ መልሰናል። ከዛ በሁለት ሺ አስራ ስድስት ያለውን ነገር የክልሎች የሄዱትን ሰራተኞች ስንገናጁ በስራ ልምዳላቸው በአፋር በተለያዩ ክልሎች እየሄዱ እንደ ድርጅትም ስንገመግም የነሱ ስራ ውጤታማ ናቸው። ባለፈው አመት የነበረው ማለት ነው። አሁንም ክልሉ ሰራተኛና ማህበራዊ ጉዳይ በመዳቤ መበጻፍ በደቡብ ክልል ሰራተኛና ማህበራዊ ጉዳይ ደብዳቤ ጽፈን ከአሊ ዞንም ለሩላ ዞን ወስደናል ሰራተኞች ሁለት። ለምንድን ነው ግን አቶ ሙሉ ጌታ በዛ በኩል መሄድ ያስፈልገው አሁን በተያዙበት መንገድ ለምን ይሄዱ? ጦርነት ያለበት አካባቢ እንደሆነ ይታወቃል። ለምንድን ነው በዛ በኩል ተወሰዱት ተብሎ የሚቀርብ ጥያቄ አለ። እንግዲህ እኛ የያዝነ የአገር ፕሮጀክት ነው። ውድ ገብተናል። በሁላችን መሰረት መንገዱም ሌላ መንገድ የለውም። አምና ምስል ወስደ የነበረ ከኮንሶ ሶስት ሺህ በላይ ሰራተኛ ወስደናል። ከኮንሶ አምና በሁለት ሺህ አስራ አምስት አደለው የወሰድንም በዚህ ነው። አሁንም ጋር ላይ ነበር የምንገባ በዚህ ባለው ጠብ ምክንያት ሳንገባ ቀረን። ከዛ አሁን ሲረጋጋ ተረጋግቷል ግቡ ተባል ገባን። አሁን ገንዘብ ተጠይቃቸዋል ይባላል እውነት ነው የሰጣችሁት ገንዘብ አለ ለታጣቂ ቡድን? አሁን እኛ ይህን ሙሉ መረጃ በዚህ ሁለት ቀን ውስጥ የምናቀርብ ይሆናል። ከዚህ በላይ ተሙሉ ጌታ ደህንነታቸው የልጆቹ ደህንነት አሁን በምን አይነት ሁኔታ ውስጥ ነው ያሉት? ደህንነታቸው በጣም ሰላም ነው። በምን አረጋገጡ? ያው በአካል በአካል እዛው አካባቢ ነው ያለው በአካል ስላለው በአካል ያለውን ነገር በቅርቡ እየተከታተልኩ ነው በሀገር ሽማግሌም በምንም ልጆችን ለማስወጣት ትኩረት አድርገን እንደ ድርጅት እየሰራ ነው። ኩባንያቸው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በኢትዮጵያ የንግድ ሕግ የተመዘገበና ከመላ የአገሪቱ ክፍሎች ሰራተኞችን ለስራ የመለመለ የሚቀጥር ሕጋዊ ተቋም እንደሆነም የፕሮጀክቱ ስራ አስኪያጅ አቶ ሙልጌታልን አክለው ገልጿል። በተያያዘም በመንግስትና ሕጋዊ እውቅና ባለው ተቋም ለስራ ተመልምለው በስምርት ላይ ያሉ በፋኖ ታጣቂ የተያዙ ወጣቶች በአስቸጋሪ ሁኔታ ውስጥ ናቸው ሲሉ ቤተሰቦቻቸውና የዞኑ ባለስልጣናት ለአሜሪካ ድምጽ አስታውቀዋል። ታጋቾቹ ከአካባቢያቸው የተወሰዱት ባለፈው የካቲት 18 ቀን 2016 ዓ ም ነበር። ከጋርዱላና ከአለ ዞኖች አስተዳደር በተገለጸው መረጃ መሠረት የታገቱት ሰዎች አጠቃላይ ቁጥር 282 ሲሆን፣ 246ቱ ከጋርዱላ ዞን፣ 38ቱ ደግሞ ከአለ ዞን አለ ዙሪያ ወረዳ የተመለመሉ ናቸው። ከታጋቾቹ ውስጥ ታላቅ ወንድማቸው እንደሚገኝበት የተናገሩት አቶ ወሰን ኩናሎ ወጣቶቹ ወታደራዊ ስልጠና እንዲወስዱና በውጊያም እንድሳተፉ እየተገደዱ እንዳሉ መስማታቸውን ለአሜሪካ ድምጽ ተናግሯል። ምናልባት ከጊዜ በኋላ ሊፈቱንም ይችላሉ፣ ግን ታስረና ጫካ ውስጥ ነው ያለ ነው የሚለው መረጃ ብቻ ነበር የሰጠው። አሁን ግን ከባለፈው ሮብ ጀምሮ፣ በዚህ ሳምንት ሮብ ማለት ነው፣ ከዛ ጀምሮ ትሄዳላችሁ ተብለን ነበር። ከዛ በኋላ ተሳፍረን የተወሰነ መንገድ ከሄድም በኋላ ወደ ጫካ ወደ ገደላ ገደል የወሰዱን፣ እረሽናችኋለን፣ እንጨርሳችኋለን እያሉ ምግብም የሚሰጡ አይደለም። በቀን የምንውልበት ይሄ ደረግ በቆሎ ታቃላት ጥሬ እሱን እየሰጡ በቀን እኛ እሱን በውሃ እንትን እያደረግን እያረሰረስን እሱን በልተን ነው የምንውለው እና እነሱ ራሱ ባይጨረሱ ራሱ ረሀቡ ይጨርሰናል። ምናልባት መንግስት ወደዛ ስለኛ የሚናገረው የሚለው ነገር ካለ ድምጣችን ተሰምቶ የሚታደግ ነገር ብሰራ ብለው ነበር። ሀሳባቸውን ሲያስቀምጦ ነበረው ይህ ሰብአዊ ስሉ የገለጹት እንግልት እየደረሰባቸውና ለረሀብም የተዳረጉ ናቸው ሲሉም አቶ ወሰን አክለዋል። ከታጋቾቹ አካባቢ ነዋሪዎች ውስጥ ስማቸው በይፋ እንዳይጠቀስ ተጠየቁን አስተያየት ሰጪ ወጣቶቹ ተይዘው ከተወሰዱ ሶስተኛ ሳምንት አልቆ አራተኛው ሳምንት ቢጀመርም ይህ ነው የሚባል መፍትሄ የሰጠን አካል የለም ስሉ ቅሬታቸውን አሰምቷል። ከዚህ በኋላ እንደው እናንተንም ቦታችሁን ዋስትና እንደሌላችሁ እራሳችሁንም ወቁ ምናምን እያሉ እኛንም እያስፈራሩ ነው። በዛው ላይ ከባድ ረሀብ በቃ በልተን ራሳችንን ሕይወት የምናኮይበት እንኳ ብዙም ያገኘን አይደለም እና በጣም የተሰቃየን ነው ብሎ ስቲል የንብር ሀገር ደውሎ ያወራ ነበር። እና ብቻ የትላንትና ቀና የዛረውን ቀን መረጃ ደውለው አልነገሩም። መልባት ላይ እንደዋሉ አይታወቅም። የግድ ለከተማ ነዋሪው አቶ ዳት ኳየለም ጉዳዩ በደቡብ ኢትዮጵያ ክልልም ሆነም በፌዴራሉ መንግስት ትኩረት አለማግኘቱንና የኢትዮጵያ የሰብአዊ መብቶች ኮሚሽን ጨምሮ የሰብአዊ መብት ተሟጋቾችም ዝምታን መምረጣቸው እንዳሳዘናቸውም ተናግሯል። አይነት ምላሽ እስካሁን ድረስ አንድ ያሉት ነገር የለም። አንዳች ነገር አልሰማሁም። እኔ የተናገሩት ነገር የለም። ምን መደረግ እንዳለበትም ከፌደራል መንግስትም ቢሆን ከዚሁ ከኛ ከዞን አስተዳደር መንግስትም አንዳች ስለነዛ ልጆች ያኔ ካመኑ በኋላ መፍትሄ እናፈላልጋለን ያሉት እስካሁን ዝም ብለው ነው ያሉት። አንዳችም ነገር የለም። በሌላ በኩል የአማራ ፋኖም የጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማሪሸት ፀሐዩ ማምሻውን ከአሜሪካ ድምፅ ባልደረባ ኤደን ገረመው ጋር ቆይታ አድርገውም ነበርም። ዛሬ አርብ መጋቢት 6 ቀን 2016 ዓ ም ከምሽቱ ሶስት ሰዓት ላይ ቪኦኤ ያነጋገራቸው እኚሁ የፋኖ ቃል አቀባይ ታጋሾችን በ72 ሰዓታት ውስጥ እንደሚለቋቸውም ተናግሯል። በጣም ነው የማመሰግነው ለዚህ ቃለ መጠየቅ ፈቃደኛ ስለሆኑልኝ። እስቲ እራሶትና ኃላፊነቶትን ወይም ደግሞ በፋኖ መዋቅር ውስጥ ያለውትን ኃላፊነት ያስተዋውቁልኝ። ፋኖ ማረሽት ፀሐይ ይባላለው የአማራ ፋኖ በጎጃም የህዝብ ግንኙነት ሀላፊና ቃል አቀባይ ነኝ በጣም ነው የማመሰግነው በድጋሚ ከሰሞኑ ለህዳሴ ግድብ የደን ምንጻሮ ስራ ለመስራት ከጋርዱላ ና አሌ ዞኖች የተመለመሉ ሁለት መቶ ሰባ ሁለት የሚደርሱ ግለሰቦች ማገታችሁን በዚሁ በኛ ጣቢያ ላይ አረጋግጣችሁልናል ግለሰቦች እንግዲህ ስራ ፍለጋ የወጡ ወጣቶች ናቸው ሲሉ ቤተሰቦቻቸው እንዲሁም ደግሞ ቀጣሪ ኩባንያው በመናገር ላይ ይገኛሉ ና እስቲ እናንተ በዚህ ጉዳይ ላይ በአሁን ሰአት ያላችሁ ተቋም ምንድን ነው? እኛ እንዳረጋገጥነው ልጆቹ አውቀውም ተጭበርብረውም ወደ ጎጃም ወደሚገኘው ብር ሸለቆ ወደሚባለው የወታደራዊ ማሰልጠኛ ተቋም እየተወሰዱ ያሉ ስለመሆናቸው ነው። ለእነዚህ ይሄ ለመሆኑ ደግሞ ተጨባጭ ማስረጃዎች አሉን። የመጀመሪያው በወታደራዊ ቋንቋ ጠርናፊ የሚባል ቃል አለ። ጠርናፊ ማለት አንድን የሚንቀሳቀስ ወታደራዊ ሀይል ምልምል፣ ወይም የታጠቀ ሀይል የሚመራ ማለት ነው እና የእነዚያ ተጓዦች ጠርናፊዎች የአስር አለቃ ማዕረግ ሳይቀር ያላቸው አክቲቭ ወታደሮች መሆናቸውን ከራሳቸው መታወቂያ እዛቸውን፣ ኮራቸውን፣ ክፍለ ጦራቸውን፣ ሻለቃቸውን የሚጠቅስ መታወቂያ ይዘዋል። በኢትዮጵያ አገር መከላከያ ሰራዊት አርማ ያለው አክቲቭ ወታደሮች ስለመሆናቸው እነዚያ ወታደራዊ መሪዎች አረጋግጠናል። አንደኛው ይሄ ነው። ሁለተኛው በግል ስናናገራቸው አብዛኞቹ እንደሚያውቁ ወደ መሰረታዊ ውትድርና እንደሚገቡ እንደሚያውቁ፣ በዛ ያሉ በቁጥር ግን ግንዛቤው እንደሌላቸው ብቻ ከፍተኛ ገንዘብ እንደሚከፈላቸው ወደ አማራ ክልል መጥተው እንደሚያውቁ ነው ያረጋገጥ ነው። ሌላኛው ማስረጃችን አብይ አህመድ አሁን ያላት የሀገሪቱ መከላከያ ሰራዊት ቁጥር በፋኖ እየተደመሰሰ እጅግ በጣም ቁጥሩ የተመናመነ ስለሆነ በቅርቡ የመበትን አደጋ ስለገጠመን ክልሎች የሀይል መዋጮ አድርጋችሁ መከላከያ ሰራዊት ወደሚባለው ተቋም ግዴታ ወጣቶችን እየመለመላችሁ ትሰጡኛላችሁ የሚል ደብዳቤ ለክልሎች በጻፈው መሰረት የደቡብ ኢትዮጵያ ክልል እነዚህን ልጆች አዋጧል። ልጆቹም ተዋጥተው ወደ ብር ሸለቆ ወታደራዊ ማሰልጠኛ ገብተዋል። ይህ ደብዳቤ መቼ ነው የተጻፈው? አብይ አህመድ ከዚህ በፊት ሶስት ጊዜ ደብዳቤ ጽፏል። ነሐሴ መጨረሻ ላይ ደብዳቤ ጽፏል። ጥቅምት መጨረሻ ላይ ደብዳቤ ጽፏል። ጥር መጨረሻ ላይ ደብዳቤ ጽፏል። ለዚህ ማረጋገጫችሁ ምንድን ነው? ይሄ እኛ የውስጥ የደህንነት ሰዎቻችን የሂውማን ኢንቴሊጀንስ ነው የምንጠቀመው። እኛ ሂውማን ኢንቴሊጀንስ ሜምበሮቻችን ያረጋገጡልን ነው፣ ተጨባጭ ነው። ሌላው አብይ አህመድ ዞኖችንም ክልሎችንም ነው ጥያቄ ያቀረበው። እኛ ግን ከዚህ በፊት ማንም ክልል ማንም ኢትዮጵያዊ ወታደር አዋጥቶ ሀይል አዋጥቶ ወደ ሀገሪቱ መከላከያ ሰራዊት ወደሚባለው ተቋም ቢገባ አማራን እንደወጋ አድርገን በታሪክ ስለምንቆጥረው፣ ስለምንመዘግበው ማንም ክልል ማንም ኢትዮጵያዊ የዚህ ጥቁር ጠባሳ ታሪክ ባለቤት መሆን የለበትም የሚል ቅስቀሳ አድርገን አብዛኞቹ ክልሎች ኃይል አናዋጣም በማለት ተቆጥበው ነው ያሉት። ኃይል እናዋጣለን ካሉት መካከል የወልቃይት ጠገዴ ኃይል አውጥቷል እናውቃለን። የዋግህምራ ዞን አማራ ክልል ማለት ነው። ኃይል አዋጥተው ወደ ጎጃም ብርሸለቆ እና ወደ ጊሳ ወደሚባሉ ማሰልጠኛዎች ሲያስገቡ በደፈጣ ጥቃት ደምስሰናቸዋል። አብዛኞቹንም በሺዎች የሚቆጠሩትን ይዘን አዲሶ ስልጠና ስተን ወደ ቤታቸው ሸኝተናል። ስለዚህ ከሰሜን ኢትዮጵያ ሲመጡ እውነተኛ ተዋጊ ምልምል ወታደሮች የሚሆኑበት፣ ከደቡብ ኢትዮጵያ ሲመጡ አገዳ ቆራጭ ጫካ መንጣሪ የሚሆኑበት ግንዛቤ እኛ ጋር የለም። ሌላው ምክንያታችን ከዚህ በፊት ከምስራቅ ኢትዮጵያ፣ ከምዕራብ ኢትዮጵያ፣ ከደቡብ ምዕራብ ኢትዮጵያ፣ ከደቡብ ኢትዮጵያ አዲስ አበባን ረግጠው ወደ ህዳሴው ግድብ የሚጓዙ ጎብኚዎች የሚሆኑ የጉልበት ሰራተኞች ከአዲስ አበባ በአምቦ በነቀምቴ አሶሳ አድርገው ነው ህዳሴው ግድብ የሚገቡት፣ በአማራ ክልል አቋርጠው የሚገቡበት ታሪክ አልነበረም። ነገር ግን ዛሬ እንኳን ቢሆን አሁን ባለንበት ወቅት ከፍተኛ ውጊያ አማራ ክልል እንዳለ እየታወቀ ከደቡብ ኢትዮጵያ በአዲስ አበባ አማራ ክልል አድርገው ወደ ጉባኤ የሚሄዱበት ምክንያት የለም። እዚህ በብዙ ሲናሪዮ ስናየው አብይ አህመድ ባቀረበው ጥሪ መሰረት ከደቡብ ኢትዮጵያ ክልል ተመልምለው ብር ሸለቆ ወታደራዊ ካምፕ ውስጥ ለስልጠና የመጡ ናቸው ማለት ነው። እንደዛም ከሆነ እንግዲህ የብር ሸለቆ ሰልጣኞች መሆናቸው ከተረጋገጠ ስልጠናቸውን እስኪጨርሱ ድረስ እንደ ማንኛውም ግለሰቦችና ወጣቶች ሲቪሎች እንደሆኑ ነው የሚቆጠረው። ከዛ አንጻር አሁን የነዚህ ወጣቶች እጣ ፈንታ ምንድን ነው? እሱም የሚሆነው በሚገባ ልብሳቸውን ቀይረን ተንከባክበና የሚገርም ትምህርት ሰተን ደቡብ ኢትዮጵያ ሆነው ስለ ፋኖና ስለ አማራ ህዝብ ያላቸው ግንዛቤና የሚነገራቸው የሚሰሙት የርቀት ታሪክ ተቀይሮ አማራ ማለት ምን አይነት መልካም ህዝብ እንደሆነ ተገንዝበው የፋኖ ትግል እውነተኛ የነጻነት ትግል እንደሆነ ገብቷቸው ትምህርት ተሰጠው። አሁን ለቀይ መስቀል እናስረክባቸው በዝግጅት ላይ ቀይ መስቀልም ወደኛ እየመጣ ነው። በቅርቡ ለቀይ መስቀል እናስረክባቸዋለን። እንግዲህ እርስዎ ይሄንን ይላሉ፣ ግን ትናንትና ዛሬ አነጋገርናቸው። ወላጆቻቸው የሚሉት እነዚህ የታገቱት ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱ እንደሆነ፣ እንዲሁም ደግሞ የግድያ ዛቻም እየደረሰባቸው እንደሆነ ወላጆች ሰምተናል ሲሉ ለአሜሪካ ድምጽ ተናግረዋል። ላይ ምን ይላሉ? አንድም ከነዚያ ከሁለት መቶ አርባዎቹ ውስጥ አንድም ሰው የአካል ድብደባ ደርሶበት ከሆነ አንድም ሰው ተገዶ ፋኖ እንዲሆን ጠመንጃ እንዲሸከም ተገዶ ከሆነ አንድም ሰው ያለምርጫውና ፍላጎቱ እኛ የፈለግነውን ፕሮፓጋንዳ እንዲናገር ተገዶ ከሆነ የዓለም አቀፉ ማኅበረሰብም ቮይስ ኦፍ አሜሪካም ሂውማን ራይትስ ዎችም የኢትዮጵያ ሰብአዊ መብት ኮሚሽንም አስፈላጊውን አጣሪ ኮሚቴ ልከው ማጣራት ይችላሉ። አላስገደርናቸውም። ጀስት ስለኛ ዓላማ ነው ያስረዳናቸው። ስለ ቆምንበት ስለምንዋደቅለት ትግል ነው የነገር ናቸው። ማንም አላስገደደም። ማንም ዴሞክራሲያዊ መብታቸውንም ሰብአዊ መብታቸውንም የነካ የለም። የደስታ ዜና አለኝ ብለዋል። መቼ ነው እነዚህ ሰዎች ለቀይ መስቀል ተላልፈው የሚሰጡት? ቀይ መስቀሎች ወደኛ እየመጡ ነው። ከቻልን በሰባ ሁለት ሰዓት ወይም በመቶ ሰዓት ውስጥ ለማስረከብኛ ዝግጁ ነን። እነሱ በደረሱበት ጊዜ ውስጥ ሁኔታውን አጥንተው ነው የሚገቡት። ቀይ መስቀሎች በመቶ ሰዓት ውስጥ ከመጡ እናስረክባቸዋለን። ነገር ግን በማናቸውም ጊዜ ከመጡ ዛሬም፣ አሁን ናቸው በምንወራበት ጊዜ ከደረሱ፣ መቼም ቢደርሱ እኛ እናስረክባለን። እስከዚያ ግን እንክብካቤያችን ይቀጥላል። አቶ ማርሸት ፀሐይ ወጣቶቹ የጠቅላይ ሚኒስትር አብይ ጥሪ ተከትለው የተመለመሉ ናቸው ባሉት ላይ ከመንግስት ምላሽ ለማግኘት ወደ ኮሚኒኬሽን ጉዳይ ሚኒስትሩ አቶ ለገሰ ቱሉ ደውለን ምላሽ አላገኘንም። በተጨማሪም ቀይ መስቀል ጉዳዩን ያውቀው እንደሆነ ለማጣራት ጥረት እያደረግን ነው። ምላሽ እንዳገኘን ይዘን እንመለሳለን። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው። በጉዳዩ ላይ ምላሽና አስተያየት እንዲሰጡን ለደቡብ ኢትዮጵያ ክልል የሰራተኞችና ማህበራዊ ጉዳይ ቢሮ ኃላፊም በተደጋጋሚ ብንደውላቸውም ስልካቸውን አያነሱም። ይሁን እንጂ ኒኮቲካም ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማኅበር የካትት 13 ቀን 2016 ዓ ም ድጋፍ ይደረግልኝ ሲል ለክልሉም የሰራተኞችና ማኅበራዊ ጉዳይ ቢሮ በደብዳቤ ላቀረበው ጥያቄ ቢሮው የካትት 13 ቀን 2016 ዓ ም ለቀጣሪ ኩባንያው በጻፈለት ደብዳቤም ሰራተኞቹ ከጋርዱላ ከአሌና ከአሪ ዞኖች እንዲመለመሉ ፈቃድ መስጠቱ ታውቋል። እነዚህን ደብዳቤዎቹ የተመለከቱና ዋቢ ያደረጉም የታጋጅ ሰራተኞች ቤተሰቦች የክልሉን መንግስት ተጠያቂ አድርገዋል። ካለፈው ሳምንት አንስቶ ማብራሪያ እንዲሰጡን የጠየቅናቸው የደቡብ ኢትዮጵያ ክልል የሠራተኞችና ማኅበራዊ ጉዳዮች ቢሮ ኃላፊም ቀጠሮ ከመስጠት ውጪ ፈቃደኛ መሆን አልቻሉም። የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ በበኩላቸው የሚመለከታቸው አካላት ጥረት ማድረጋቸውን ጠቅሰው ውጤት ግን አላመጣም ብሏል። እስከ ፌዴራል ድረስ ያለው የፌዴራል መንግስትም እና የአማራ መንግስትም በእርግጥ ከእኛ ጋር በቅንጅት እየሰሩ ላሉት እጅግ በጣም ከፍ ያለ ምዝጋና አለን። ነገር ግን እስካሁን በሰራነው ስራ የእኛ ክትትል እና ለማስለቀቅ የሚደረገው ጥረት ጥረት ማምጣት አልቻለም። ታጋቾቹ በነፍስ ወከፍ እስከ ብር ሶስት መቶ ሺህ እንዲከፍሉ ተጠይቋል ያሉት አቶ ብርሃኑ ኩናሎም ሆኖም ለማስለቀቅ ጥረት መቀጠሉን አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉዳዩ ላይ ክትትል እያደረገ እንደሆነ ለማረጋገጥ ለኢሰማኮ ባህር ዳር ቅርንጫፍ ኃላፊ በተደጋጋሚ ስልክ ብንደውላቸው ስልካቸውን ባለማንሳታቸው ለምን ኮሚሽኑ ዝምታ መረጠ ብለው የቤተሰቦቻቸው ጥያቄ ምላሽ አላገኘንም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም